በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር አመራሮች፣ ታጣቂዎች ትጥቅ በማስፈታትና በመልሶ ማዋሃድ ስራ ስም የትግራይ መሰረታዊ ጥያቄ ሳይመለስ የትግራይ ሰራዊት ብሎ የተጠራውን የቀድሞ ተዋጊዎች እንዲበተኑ እያደረጉ እንደሆነ ከሷል። ይህ የህወሓቱን አንድ ክፋይ በዛሬው ዕለት በመቀለ ከተማ የሚታ ዘመቻ ብሎ የጠራው ስብሰባ ሲጠናቀቅ ጊዜያዊ አስተዳደሩ እንዲፈጸም የተሰጠው ስራ ሙሉ በሙሉ ወድቋል በማለትም ገልጿል። በሌላ በኩል የክልሉ ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባን አስመልክቶ ባወጣው መግለጫ ክልሉ ወደ ግርግርና የመስተግባር ለማስገባት የሚንቀሳቀሱት ላይ ጊዜያዊ አስተዳደር አይታገስም ብለዋል። ሙልጌታ ጽባ ዝርዝሩን ለሁለት ከተከፈሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ለሶስት ቀናት በመቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ሲያካሂድ የቆየው የእንቢታ ዘመቻ ውይይት አጠናቋል። ከውይይቱ በኋላ በወጣ የአቋም መግለጫ ህወሓትን የወረዳና ከተማ ምክር ቤቶችንና የጸጥታ ኃይሎችን በሚመለከት የክልሉ ጊዜያዊ አስተዳደር የሚወስደው አቋም ተቀባይነት የሌለው እንዲሁም መሬት ላይ የማይተገበር ነው ሲል ተቃውሟል። የአቋም መግለጫው በንባብ ያሰሙት አቶ ኒቆዲሞስ ገብረ ኪዳን የትግራይ ሰራዊት ትጥቅ የማስፈታትና የመልሶ ማቋቋም ስራ ዲዲአር ስም እንዲበተን እየተደረገ ነው ብለዋል። ህዝቡን የትግራይ ሰራዊት ህዝቡን ከመጥፋት አደጋም ለመታደግ የተፈጠረ የመመከት ኃይል ነው። ይህ ብሔራዊ ኩራታችንና የህሉናችን ዋስትና ነው። የትግራይ መሰረታዊ ጥቅሞች ባልተመለሱበት ሁኔታም ይህ የጥፋት ቡድን በዲዲአር ስምና በሌሎች መንገዶች እንድበትን በይኖበታል። ህወሓት የሰላም ፓርቲ ነው ያለው መግለጫው ከኢትዮጵያ መንግስትና ከሁሉም አጎራባች ህዝቦች ጋር በሰላም መኖር ቅድሚያ የሚሰጠው መሆኑን አስታውቋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት አልተመለሰም፣ ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቀያቸው አልተመለሱም፣ የትግራይ ሰላምና ፀጥታም አልተረጋገጠም ያለው መግለጫው ይህ እንዲያስፈጽም የተመሰረተው ጊዜያዊ አስተዳደሩም ስራውን ትቶ ትግራይን ክዷል በማለት ወንጅሏል። ይህ የሚፈታውም ጊዜያዊ አስተዳደሩ በማስተካከል ነው ብሏል። የትግራይ ጊዜያዊ አስተዳደር አመራርም እንዲፈጽም የተሰጠው ኃላፊነት ሙሉ በሙሉ ወድቋል። አሁን ደግሞ በግልጽ የክልሉ አደጋ ሆኖ መጥቷል። ሕወሓት በ14ኛው ድርጅታዊ ጉባኤ በተደረሰው ስምምነት መሰረት 50 ስደመር አንድ የጊዜያዊ አስተዳደር ቦታም የማስተካከል መብት አለው። ይህም በትግራይ የተጋርጠው የህልውና አደጋም ለመከላከል ወደ ድርድር የማያቀርበው መሆኑን ደግመን እናረጋግጣለን። በክልሉ የወርቅ ማውጣት ሥራ ላይ አለ የተባለውን ዝርፊያ ለመከላከል በአሁኑ ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸመው የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን ብለዋል። መግለጫው በዚሁ በዶክተር ደብረ ጽዮን የሚመራ ህወሀት መግለጫ በተመለከተ ከክልሉ ጊዜያዊ አስተዳደር ጽህፈት ቤት፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከብሔራዊ ታድሶ ኮሚሽን እና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጊዜው አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ባለፈው ህዳር ወር በሰጡት መግለጫ በመጀመሪያው ዙር ትጥቅ የሚፈቱ የሚሰናበቱ እና የሚቋቋሙ ሰባ አምስት ሺህ የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም። ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባ አስመልክቶ በክልሉ ወቅታዊ ጉዳዮች ከተወያየ በኋላ የጽሁፍ መግለጫ አውጥቷል። ሁሉም የመንግሥት መዋቅር የሚገኝ የመንግሥት ሠራተኛ ፖለቲካዊ አመለካከቱ ለራሱ በመያዝ ሙሉ ጊዜውን በሕዝብና መንግሥት ሥራ እንዲያሳልፍ መግለጫው አሳስቧል። ሐሳብን በሰላማዊ መንገድ የመግለጽ በአሁኑ ጊዜ ምቹ ሁኔታ አለ ያለው መግለጫው ወደ ግርግርና አመፅ ተግባር ለማስገባት የሚንቀሳቀሱ አካላት አስተዳደሩ አይታገስም ብሏል። እንዲሁም የክልሉ የጸጥታ ኃይል የፖለቲካ መሳሪያ ለማድረግ የሚሰሩ ያላቸው አካላትም እንዲታቀቡ ጠይቋል። የትግራይ ህዝብ ከዚህ በላይ በመከራ ሊቀጥል ስለማይገባ ያለው የካቢኔው መግለጫ የፕሪቶሪያው ስምምነት በምልአት እንዲተገበር የፌዴራል መንግስት፣ የአፍሪካ ህብረት፣ ዩናይትድ ስቴትስ እና አውሮፓ ህብረት የድርሻቸውን እንዲወጡ ጥሪ አቅርቧል። የመንግስት ስራ የሚያስፈጽሙ የጊዜያዊ አስተዳደሩ መዋቅር አባላት ስራውን ለምን ፈጸማችሁ በማለት ከኃላፊነት የማውረድ ስራ የሚፈጽሙ አሉ። በእነዚህም ላይ ህጋዊ እርምጃ እንወስዳለን በማለትም ገልጿል። የትግራይ ክልል ጊዜያዊ አስተዳደርና በዶክተር ደብረ ጽዮን የሚመራ ህወሀት በመግለጫቸው የካቲት 11 የሐምሳኛ ዓመት በድምቀት እንዲከበር እንደሚሰሩም ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።